ከኤስቤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። አቶ ኃይላይ ገብረ ማርያም ከኮረም እስከ አዲስ አበባ የልጅነትና የጉልምስና ህይወታቸው በአይነ ብርሃናቸው በህይወታቸው ዙሪያ ያለችውን ዓለም ተመልክተዋል፣ እንደ ኤውሮፓውያን አቆጣጠር በ2009 ዓ ም ማየት እስከ ተሳናቸው ድረስ ወደ አውስትራሊያ ምድር ከቅርብ ዓመታት በፊት የዘለቁትም አይነ ብርሃናቸውን አጥተው ነው። ይሁንና ሕይወታቸውን ለስኬት ለማብቃት ከመታተር አልቦዘኑም። ከንፈር እንዲመጠጥላቸው አልወደዱም። ይልቁንም ሙሉ ሆነው ሰጥተው ለመቀበል እንዲቻላቸው ወደ ዩኒቨርሲቲ አቀኑ። ሕግ ተምረውም ባለፈው ወርሃ ኦገስት ከቪክቶሪያ ዩኒቨርሲቲ ተመረቁ። በአይነ ብርሃንና የአይን ብርሃን አልባ ዓለም ውስጥ ስለገጠሟቸው ውጣ ውረዶች፣ እገዛዎች፣ ጥረቶችና ስኬቶች ያወጋሉ። መነሻቸውን ያደረጉት ግና ከብዙ ጥረት በኋላ የህግ ምሩቅ ለመሆን በመብቃታቸው ያደረባቸውን ስሜት በመግለጽ ነው። ስሜቱ የተቀላቀለ ነው። በአንድ በኩል አቶ ካሳሁን እንደገለጽከው ደተኛ ሆነ ሁለተኛ በዚህ ልክ ደግሞ ማየት የተሳኔ ለዚሁም ከተወለድኩ ጀምሮ ሳይሆን ከሁለት ሺህ ዘጠኝ ወዲህ በፈረንጆች አቆጣጠር ነው ሙሉ በሙሉ አይነ ስውር የሆንኩት ከዛም ተጨማሪ ወደ ሌላ ሀገር ሂዶ በተለይ ህግ ትምህርት በጣም ዲስፕሊኑ በጣም ሀይ ነው በሰለጠኑ ሀገሮች ውድድሩ በጣም ከፍተኛ ነው ስለዚህ በዚህ በጣም ከፍተኛ ውድድር ይጠይቃል በአንድ በኩል ብዙ ነገሮችን የህግ ትምህርትን በተወዳዳሪነት ለመውጣት ከፍተኛ ውድድር ነበረው። ለዚህም ከፍተኛ ጥረት ማድረግ ነበረብኝ። ያደረግኩት ጥረት በጣም ከፍተኛ ነበረ፣ ብዙ ውጣ ውረድ ነበረው። አንዱ በዚህ በኩል ሁለተኛ፣ ይህንን ሁሉ ተወዳድረህ ወጥተ መመረቄ ደግሞ በጣም ደስ ብሎኛል እና ደስታም አለው። በዛ በኩሉም ያስከፈለኝ ጥረትም በአንድ በኩል በጣም ከፍተኛ ስለነበረ የተቀላቀለ ነው ስሜቱ። ብዙ ውጣ ውረዶች ነበሩት ሲሉ በተለይ በግል በርሶ በኩል ማየት እንድትሳነው ሰው ምን አይነት ውጣ ውረዶች ነበሩ? በእርግጥ ከቋንቋ ጀምሮ እንደዚሁም ከኖነር ስልቱም አካቶ ምን አይነት ነበሩ መሰናክሎቹ ውጣ ውረዶቹ እንግዲህ መሰናክሎቹ ብዙ ነገሮች ናቸው። ለመጠቆም ያህል አንደኛ ከማየት ወደ ያለ ማየት ነው የመጣሁት ይህን ነገር አዲስ ሕይወት ነበረ ብሬን አልችልም ነበር። ከህፃነቴንም አይነ ስውር አልነበርኩም እንዳልኩትም ከሁለት ሺ ዘጠኝ ነው። ከዛም ወደዚህ ሀገር ስሰደድም ለዚህ ላጠናሁ ትምህርት የሚጠይቅ ቴክኖሎጂ ስልጠና ያስፈልገኝ ነበር። በአጭር ጊዜ ከመጣሁት አጭር ጊዜ አንጻር እና ከጀመርኩበት ትምህርት አንጻር ቶሎ ብሎ ቴክኖሎጂውን መድመድ ነበረብኝ። ያን ነገር በጣም ቻሌንጅ ነበረ። ከፍተኛ ጥረት ያስፈልግ ነበር። ይህንን አንድ ቻሌንጅ ነው። ሁለተኛ አዲስ የኮመንሎው ሲስተም ዳኛ ሰር የሆነ ህግ ነው ማለት በፍርድ ቤት የተመሰረተ ኮመንሎው ሲስተም ኬዝለው ነው። ይህንን ነገርም አዲስ ሲስተም ነው። ይሄም ራሱ በተለይም ሳይቴሽን ላይ ከባድ የሆነ ፈተና ነበረ። በሳይቴሽን ላይ እና ቋንቋም እንዳለ ይህንን ነገር ለመጀመር ቋንቋ ስለዚህ የሚመጥን ቋንቋ። ህግ የራሱ ቋንቋ አለው፣ የራሱ አጻጻፍ አለው፣ የራሱ ሳይቴሽን አለው፣ የራሱ ቮካብለሪ አለው፣ የራሱ አገላለጽ አለው፣ የራሱ አጻጻፍ አለው። በተለይም አይራክ የሚባለው ሜትድ ምን ማለት ነው? ፕሮብለም ሶልቪንግ እስኪልን ማሳደግ ነበረብኝ። ሁለት አይነት ስለሆኑ ጽሑፎቹ አንደኛ ኢሴይ ነው ጻፍ ነው፣ ሁለተኛ ደግሞ ችግር አስፈታት አጻጻፍ ነው። ያም አይራክ መሲድ መድመድ ነበረብኝ። አይራክ ኢሹ ሩል አናላይዝ ኤን ኮንክሉዥን የሚለው ችግሮችን ለመፍታት ይህንን ነገር ነው መከተል የነበረብን። ስለዚህ ይህንን ነገር ከሲስተሙ ጀምሮ ከኮመንዶ ሲስተም ጀምሮ እስከ አጣጣፊ ይሁን ሁሉም ነገር ይህን መለማመድ ነበረብኝ እና ቋንቋም ለዛ የሚመጥን ቋንቋ መዘጋጀት ነበረብኝ። ያ ቋንቋም ከዚህ ሀገር ጀምሮ እስከ ካምብሪጅ የሚዘጋጀው ኢንተርናሽናል እንግሊሽ ላንጉጅ ሲስተም መፈተን ነበረብኝ። ይህንን ነበር በአጭር ጊዜ ማጠናቀቅ ከባድ ነበርና ይህንን ነገር ነው ቻለንጅ የነበሩ። ከተግዳራቶቹ ወይም ከክሎቹ ባሻገርስ ምን አይነት ድጋፎችን አግኝተዋል? ከቪክቶሪያ ዩኒቨርሲቲም ሆነ እንደዚሁም አውስትሬሊያ ከመጡበት ጊዜ ጀምሮ በሌሎች ድጋፍ ሰጪ ድርጅቶች ወይም በጥቅሉ በአውስትሬሊያ ድጋፍ ስንል ከብዙ ጋር ሊገናኝ ይችላል ወይም ደግሞ ሊተረጎም ይችላል በቀጥታ ግን ከአሁኑ ጋር ለማያያዝ ያህል ከትምህርቴ ጋር የነበሩ ድጋፎች ምንድን ነው? በመጀመሪያ ጊዜ ራሴን ነው በራሴ መተማመን መፍጠር ነበረብኝ፣ ፈጠርኩኝ። ራሴ በራሴ መርዳት አለብኝ ብዬ ከአየሁኝ አሳመንኩኝ ራሴን። እዛ ቤተሰቤ ውስጥ ድጋፍ ማግኘት ነበረብኝ። ባለቤቴ ከጎኔ አልተለየችም። በዚህ መልኩ ጠንካራ ናት፣ ፀሐይ ያሳየ ባለቤቴ በዚህ ቀን እንድበቃ ያደረገችኝ ባለቤቴ ናት፣ ወይዘሮ ፀሐይ አሳየ ማለት ነው። ከዛም ምንድን ነው ድጋፎችን ዩኒቨርሲቲው ድጋፍ ያደርጋል። መጽሐፍቶችን ገዝቶ በኤሌክትሮኒክ መልኮች ተዘጋጅተው ያደርግልኛል። ዩኒቨርሲቲው ይሰጠኛል፣ ይልክልኛል ማለት ነው። ሌሎቹም ሪኮርድ ይጠቀማለሁ፣ ክላስ ላይ ዲክታ ሪደር በሚባል ሪኮርደር የራሴ ሌላውም ኖት የሚወስድልኝ ሰውም የሚያግዘኝ ይመድብልኛል። በፈተና ጊዜም የሚጽፍልኝ ሰው ይመደባል። የሚጽፍ ብቻ ማለት ነው የምነግረውን የሚጽፍልኝ፣ መልስ የምነግረውን የሚጽፍልኝ ሰው ዩኒቨርሲቲ ይመድብ ነበር። ሌላው ደግሞ ኤንዲአይኤስ ነው። ኤንዲአይኤስን ለትምህርቴ እንዲፋጠንልኝ ወይም ደግሞ ድጋፍ እንዲሆነ ኤንዲአይኤስ ናሽናል ዲሳቢሊቲ ኢንሹራንስ እስኪ የሚባል ድርጅት አለ። ይሄ በመንግስት የሚሰጥ ድጋፍ ነው። ይህንንም ይደግፈኝ ነበር። ሌላው ዩኒቨርሲቲ ቴክኖሎጂዎችን እነ ጆው የሚባሉት ጆው ማለት ጆው አክሰስ ዊዝ ስፒች የሚባል ሶፍትዌር አለ። ሌሎቹንም ሶፍትዌሮችን ይጠቀማለሁ። እነዚህ ነገሮችን ያቀርብልኝ ነበረ ዩኒቨርሲቲው ማለት ነው። እነዚህ እነዚህ ድጋፎችን ጥናቴ የሚያገለግሉኝ ግብአቶች ማለት ነው እና ድጋፎች ከ2009 በፊት አይነ ብርሃን ነበሩት። ከ2009 በኋላ ነው ማየት የተሳኑት። እና ከዛ በፊት አይነ ብርሃን የነበረው ሰው በኋላ ያንን በሚያጡበት ወቅት ትልቅ የሆነ የህይወት ለውጥ ነውና በእርሶ ውስጥ የሚከሰተው ሁለቱ ለውጦች ምን አይነት ነበሩ? የቀድሞ ህይወቱን እና ከ2009 በኋላ ያለውን ህይወቱን እንዴት ነው የሚያነጻጽሩት? የአይን ብርሃን አቶ፣ በህይወት ውስጥ ኑሮን መግፋት ብርሃንን ኑሮ ስትንቀሳቀስ እና ብርሃን የሌለህን ጊዜ ሁለቱንም ማነጣጠርም አይቻልም። በጣም አስቸጋሪ ነው። በብርሃን እየተጠቀም ቆይተ እያየ እየታገስክ በማየት ስትሰራ ቆይተ ስታጠና ቆይተ ወደ ብርሃን የሌለህን ስትቀየር በመጀመሪያ በጣም ነው የምትደናገጠው። በጣም ያደናግጣል። ስለዚህ ወዲያውኑ ግን ማድረግ የነበረብኝ ምንድን ነው? ይህንን ነገር ካጋጠመኝ በኋላ ወደ ችግር አፈታት ነው የገባሁት። መጀመሪያ ራሴን ማሳመን መቀበል አለብኝ። የደረሰብኝ ችግር ከፍተኛ ነው ግን ያጋጠመኝ ከፍተኛ ነው ግን፣ ራሴን ተቀበልኩት። እንትኑ ቻለንጁ ተቀበልኩት። መቀበል ነበረብኝ። ራሴን አሳመንኩኝ። ከዛ በኋላ ምንድን ነው መፍትሄውን በዚህ ህይወትስ እንዴት መምራት ይችላለሁ የሚለው መፍትሄዎች ናቸው ያስቀመጥኳቸው፣ እና በነዛ መፍትሄዎች ደግሞ ራሴን እያሳደኩኝና እየገነባሁ መጣ። ከዛ በኋላ ግን ስለማመድኩት፣ ያንንም ሶሉሽን በሶሉሽን መፍትሄ በመፍትሄ እየደራረኩኝ ወደዚህኛው ደረጃም ወደ ዩኒቨርሲቲ ደረጃም እንዳጠና አስችሎኛል ማለት ነው። በዩኒቨርሲቲ ጥናት ወቅት ወደ ህግ ትምህርት ለማተኮር የወደዱት ለምንድን ነው? ህግ ላጠናበት የቻልኩበት ዋና ምክንያት አንደኛ እንግዲህ ከማየት አካለ ሙሉ ከነበርኩኝ አካለ ጎደሎ ስሆን፣ በዚህ ላይ ምን ማድረግ አለብኝ? ራሴን እንዴት መከላከል ይችላሉ? በአንድ በኩል መብቶች አሉኝ፣ በሌላ በኩል ደግሞ ግዴታዎች አሉኝ። ስለዚህ አካለ ጎደሎ ስትሆን ደግሞ ከአመለካከት ጀምሮ በተግባር መብቶቹ ልትነጠቅ ትችላለ። በተለይም ደካማ ሆነ በምትገኝበት ጊዜ መብቶችን፣ ግዴታዎችን ማክበር እንዳለሁ ነው። ግን መብቶችንም አንዳንድ ጊዜ የመነጠቅ ነገር ሊኖር ስለሚችል እንዴት ሊከላከል ይችላለሁ? እንዴት ጠንካራ ሁኜ መብቴን ማስጠበቅ ይችላለሁ? የሚል እንዲረዳኝ የህግ ጥበቃ እንዳገኝ ነው። ይሄንን ነገር ወደ ህግ ትምህርት ያመራል። በዚህም በተለይ ደግሞ የተሰደድኩበት አገር አውስትራሊያ ባህሉ ከህግ ማክበር ጋር የተያያዘ ነው። ስለዚህ ምን ማድረግ ነበረብኝ? ሁላችንም ህግ የምናከብር ብንሆንም ግን ለየት ያለ መልኩ ወዚህ እንደ ባህል ይዘውታል። ህግ ማክበር እንደ ባህል ነው። በህግ የበላይነት ያምናሉ። ስለዚህ በህግ ጥበቃም ያምናሉ። ይህንን ነገር ካጠናሁኝ የራሴን ግዴታውን አውቃለሁ። በእኔ መብቴንም ያለ አግባብ ከህግ ውጪ የሚነጥቀኝ ካለም በህግ መከላከል እችላለሁ። ስለዚህ በዚህ ራሴን መገንባት አቅም ማግኘት አለብኝ። ከራሴ ከመከላከል አልፎ ሌላውንም መብቱ በሚጣስበት ጊዜ ልከላከል እችላለሁ ብሎ ብዬ ነው ወደ ህግ የገባሁት ሌላው ነገር አሁን እንግዲህ ባችለር ኦፍ ሎው ወስጄዋለሁ ይሄ የመጀመሪያ ስቴፕ ነው ተመርጫለሁ በህግ ከዛ በኋላ የተግባር ስልጠና ይቀረኛል አጭር ጊዜ ይሆናል የተግባር ስልጠና ከዛ በኋላ ነው የምለየው በየትኛው የህግ ፊልድ ነው የምሰራው የምለው ከተግባር ስልጠና በኋላ ነው ግን በግሌ መናገር ካለብኝ ግን ወደ የሰብአዊ መብት ህግ ነው የሚያዘነብለው ወይም ደግሞ ሚዲያ ለውም አለ፣ ሌሎቹም አሉ። ስለዚህ ገና አልወሰንኩም። የተግባር ስልጠና ኮርሰርት በኋላ ነው መት ነው። ከዚህ በኋላ ያለውን ህይወቶን ለመምራት የተግባር ስልጠናውን ካከናወኑ በኋላስ ህይወቶን በምን መልክ ነው ተልመው ያሉት? ከዛ በኋላ ያለውን ቀሪ ህይወቶን እንዴት ለመገንባት ነው እያሰቡ ያሉት? ፕላኖ ምንድን ነው? ምናልባት ከፈቀድክልኝ አንዲት በእንግሊዝኛ ትንሽ ጠቁማትና፣ ፕሮፌሽናል ፋሚሊ ትሪ ለመስራት ነው። ምን ማለት ነው? ተመሳሳይ ሙያ ያላቸው ሰዎች ጋር? ሰብሰብ እያልን የሙያ አቅም ፈጥረን የሙያ አንድነት ፈጥረን በምን ሁኔታ አስተዋጽኦ ማድረግ አለብን የሚለው ይሄ እንደ ጋራ ፕሮፌሽናል ፋሚሊ ትሪ ለመስራት በተለይ የህግ ሙያተኞች የሆኑ ወይም ደግሞ ተማሪዎች የሆኑ ተሰባስበን ሙያዊ አስተዋጽኦ የምናደርግበትን በጋራ ይህንን ነገር ለመሳተፍ እጥራለሁ። ሁለተኛ በግል በተናጠልም ከጠየቀኝ። የተግባር ትምህርቱን ከወሰድኩ በኋላ በአንድ በኩል በሙያው እሳተፋለሁ ሙያተኛ ሁኜ ማለት ነው እንደማንም ፈቃድ ፍቃድ አወጣለሁ የተግባር ስልጠናውን ካሄድኩ በኋላ ወደ ሌጋል አድሚሽን ቦርድ ነው የምታቀርበው ያን ነገር ካገኘሁ በኋላ የራሴ በዚህ በህግ ፊልድ ውስጥ ሙያተኛ ሁኜ ሰራ ፈልጋለሁ ሁለተኛም ትምህርቴንም በዛ ጎን ለጎን እንደገና ማሳደግም እየፈለግኩን ያለሁን ስለዚህ እነዚህ ጎን ለጎን ሶስተኛም ደግሞ የለፋሁበትን ጉዳይ እንግዲህ ማርኬት ፕሌስ የሚጠይቀውን ነገር በሙያዬን ራሴንንም ቤተሰቦችን ለመጥቀም ጥራሎ ብዬ ነው ያሰኩት። በዚህ አጋጣሚ በተለይም እንደዚሁ እንደ እርሶ የአካል ጉዳት ወይም እንደዚሁ የደረሰባቸውን ግለሰቦች ድጋፍ በመቸር በቤተሰብ ደረጃ ከዛም አልፎ በማህበረሰብ ደረጃ ተስፋ ሳይቆርጡ ከደገፉ ውጤት ሊገኝ እንደሚችል አንዱ ተምሳሌ ነው ትርሶና ለእነዚህ ወገኖች ለማህበረሰቡም ሆነ ለቤተሰቦች በዚህ አጋጣሚ የሚያስተላልፉት መልእክት ምን ይሆናል? ድጋፋቸውን ያለመታከት ለቸሮትም ባለቤቱን ጨምሮ ሌሎችም ግለሰቦች የሚያቀርቡት ምስጋናስ ምንድን ነው? ከሁሉ በላይ ባለቤትን አመሰግናለሁ። የአውስትራሊያ መንግስትም፣ የአውስትራሊያ ህዝብም፣ ሌሎችም ድጋፍ ያደረጉልን አመሰግናለሁ። ከዚህ ውስጥ ማስተላለፍ የምፈልገው ለምሳሌ በቤት በኩል እዚህ መጥቼ ወዲያውኑ ስንቀሳቀስ አስቸጋሪ ነው። የመጀመሪያ የመኖሪያ ጉዳይ ነበረ። በመኖሪያው ግልጽ ላደርጋት ይህቺ ያለሁባትን አሁን ጊዜያዊ ቤት ለማግኘት የረዱኝን ዶክተር ብርሃንን አመሰግነዋለሁ። በቤቷ በኩል ቤት በተመለከተ ማለት ነው። ሌላውንም በዛን ጊዜ ሳርፍ የረዱንን አባ ኃይለ ልዑል የሚባሉ የቤተ ክርስቲያን ነበሩ፣ እሳቸውንም አመሰግናቸዋለሁ። በሌላ በኩል ማስተላለፍ የምንፈልገው እንግዲህ በየቤቱ ያሉ እንደኔ አይነት ማየት የተሳናቸው ሌሎቹም በሌላ የአካል ጉዳተኞች የሆኑ ራሳቸው ወስነው ነው ራሳቸው ግልጽና ነጻ ሁነው ወጥተው በዩኒቨርሲቲ ጥናትም ይሁን በሌላም ስራ ፊልድም ሊሆን ይችላል። በሌላ ውድድርም እኩል ተወዳዳሪነት ሊሆን ይችላሉ፣ ራሳቸውን ካሳመኑ። ስለዚህ ድጋፍም ይሄ ሀገር ድጋፍ ያደርጋል። ይህንን ድጋፍንም ተጠቅመው የራሳቸው ወስነው ራሳቸው ጠቅመው ህብረተሰቡን መጥቀም ይችላሉ የሚል እምነት ስላለ ወደዚህኛው ወጥተው ራሳቸው ግልጽ አድርገው አሳምነው ሊወዳደሩና ዩኒቨርሲቲም ይሁን ሌላ ቦታ እኩል መወዳደር ይችላሉ፣ ራሳቸውን ካሳምኑ የሚል ስላለኝ፣ ይህንን ነገር እንዲጠቀሙ ጥሪ አቀርባለሁ። በሌላ በኩል ምናልባት የመጨረሻ አካባቢ ከሰጠኸኝ የምናገረው ነገር ይኖራኛል፣ አካል ጉዳተኞች የምናገረው ለሌላውም ህብረተሰብ። እኔ እንግዲህ ህግ ተመርቂያለሁ። ሌላ ደግሞ የተግባር ሙያ ከወሰድኩኝ በኋላ ህብረተሰቡ ነው ማሳደግ የሚችለው፣ ህብረተሰቡ ነው ማጠናከር የሚችለው። እኔ ያለኝ ሙያ ከህብረተሰቤ ጋር እየተመካከርኩኝ ሞያዬንም ለግሌ ብቻ ሳይሆን ህብረተሰቡንም ማገለግልበትን ኮሚኒቲውን ማገለግልበትን ሁኔታ እንዲፈጠር ድጋፍና እገዛ እንዲያደርግልኝ ኮሚኒቲ በዚህ በኩል ነው ማስተላለፍ የምፈልገው። አይቶ ሀይላይ ም በድጋሚ በህግ ትምህርቶን አጠናቀው ለመመረቅ በመብቃቶ ኳን ደሳሎት እንላለን ከነ መላ ቤተሰቦ፣ እንዲሁም ለቃለ ምልልሱ እናመሰግናለን። እጅግ አድርጌ አመሰግናለሁ።